ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። jump Africa's livest DJ DJ Baxi from on the 1 and 2 one off this mission Salam tanastyling in the name and the name ውላችኋል የተከበራችሁ አድማጮቻችን። ከአሜሪካን ድምፅ ሬዲዮ ጣቢያ በቀጥታ የሚተላለፍላችሁ ጋቢና ቪኦኤ የተሰኘው ፕሮግራማችን ተጀምሯል። ዛሬ አርብ ነው። አርብ የቀን ጸደይ ብለነዋል። አርብ፣ አርብ እንግዲህ የተለያዩ ሙዚቃዎችን በብዛት ወደ እናንተ እናደርሳለን። በመሃል በመሃልም የተለያዩ እንግዶች ይዤላችሁ የቀረብኩት ዲጄ ፋቱ ነኝ። እንግዲህ በፕሮግራሜ እስከ መጨረሻው ድረስ አብራችሁ እንድትቆዩ በማለት ፕሮግራሜን ጀምሬያለሁ። እንግዲህ ዛሬ የተለያዩ እንግዶች ጭኝ ያለው እዚህ ጋቢና ራይዴ ውስጥ እና እንግዲህ እነሱ ራሳቸውን ውስጥ ያስተዋውቁልኝ። ዮርግ ፋይል ይባላል የጊታር ሙዚቀኛ ነው የጃዝ ጊታር ነው የሚጫወተው ሮክ ይጫወታል። ኢትዮጵያ ውስጥ ወደ ስምንት ዓመት ኖረዋል። እሱ አንዱ እንግዳይ ነው ዛሬ፣ ሌሎችም አሉ። ስሜ ሄኖክ ተመስገን ነው። ሙዚቀኛንም ቤዝ ጊታር ጫዋች። ከጃዝ ማሪስ ባንድ ጋር በቤዝ ጊታር ነው እየተጫወትኩ አለ። ናትናኤል ተሰማ እባላለሁ ድራመር ነኝ። ከኢትዮጵያ ጃዝ ማሪስ ጋር እጫወታለሁ። ያደመጣችሁት የሁለቱ ድምፅ እንግዲህ የታወቁ ሙዚቀኞች ናቸው። ኢትዮጵያ ውስጥ ጃዝ ነው የሚጫወቱት። ያው ሁላችሁም እንደምታውቁት ሄኖክ ተመስገን በቤዝ ጊታር እና ናትናኤል ተሰማ ደግሞ በድራም ከጃዝ ማሪስ ባንድ ጋር ቅድም ካደመጣችሁት ከዮርግ ጋር በመሆን ይጫወታሉ። ጃዝ ማሪስ ጃዝ ማሪስ ነው ባንዱ በሁለት ኢትዮጵያኖችና በሁለት ጀርመናያኖች፣ ድራመሩ ናትናኤል ተስማ፣ ጊታሪስት ሄኖክ ተመስገን ጊታር ላይ ዮርግ እንዲሁም በሳክስፎን ኋላፍ ሆኖ የሚሰሩት ባንድ ነው። አንደኛ በጣም አንደኛ ፌቨራይት ባንዴ ነው። ይህ እንግዲህ ያደመጣችሁ ደግሞ አብርሃም ተስፋ ይባላል። የሙዚቃ አዋቂ ነው። በሙዚቃ ሂሱ ይታወቃል። ኢትዮጵያም እዚህም ሀገር ከዚህ በፊትም በዚህ ጋቢና ፕሮግራሜ ላይ ቀርቦ የተለያዩ ሀሳቦችን ስለ ሙዚቃ ተጨዋውተናል። ቅድም ደውዬለት ነበር እና ስለ ጃዝ ማሪስ ባንድ ስጠይቀው ይህን የመሰለ አጠር ያለ ንግግር አውርተናል። ወደ በኋላም ደግሞ እንመለሳለን። አሁን ደግሞ የዋናው የጃዝ ማሪስ መስራች መስመር ላይ ያለ ሁለት ሶስት ቀን ደውዬ ላገኘው አልቻልኩም። አሁን ግን አግኝቼዋለሁ ኦላፍ ኦላፍ፣ የስ ዋ ሀዋዩ ደህና ነህ? በጣም በጣም ደህና ነኝ። በጣም ደህና ነኝ። ደወልኩ ደወልኩ አልጣው ትላንትና። You are calling from uh, from the states now? Yeah, uh, Yeah, I called you yesterday and you're not you're I couldn't get to you. Uh, but today yes. I, I got yes. you. I got your email last night and I got you now. Thanks for coming to the show. The show is called Gabina VOA. So we'll be playing uh, your music and we'll, we'll, we'll you stay with me for the yes. next thirty minutes and we'll play all the music uh, and we'll we'll play we'll talk about uh, Ethiopian jazz and everything. What do you okay, think? Okay, great. ን ሚክስ ማሪክ ማሪክ ሞከሞክ አድማጮች እንግዲህ ኦላፍ ይባላል። ይህን ጃዝ ማሪት የተሰኘውን የጃዝ ባንድ የመሠረተ ነው። ኢትዮጵያ ውስጥ ወደ ዘጠኝ አመት ኖረዋል። ትናንትና ያው እንዳልኳቸው አላገኘሁትም ነበር። ዛሬ ግን መጨረሻ ሰዓት ላይ ኢሜል አድርጎልኝ አግኝቼዋለሁ። ያው እየተረጎምኩኝ እንግሊዝኛውን ወደ አማርኛ እየተረጎምኩኝ አብረን እንቆያለን። አሁን እንግዲህ ከነሱ ሙዚቃ ላይ እንግዲህ ፍቅር እንደ ክራር የተሰኘውን ሙዚቃ ና ደግሞ ተመልሽ ይመጣለሁ። ዲጄ ፋቱ ነኝ የምታደምጡት ጋቢና ቪኦኤ ጋቢና ሚዚክ ከአሜሪካን ድምጽ ሬዲዮ ጋቢና VOA። Let's cross boundaries together. Gabina VOA. አድማጮች፣ የተመልሻለሁ የምታደምጡት ከአሜሪካን ድምፅ ሬዲዮ በቀጥታ የሚተላለፍላችሁን የአርብ ጋቢና ሙዚቃ ወይ ከጋቢና ቪኦኤ ነው። ዲጄ ፋትንኝ የማስተናገዳችሁ ዛሬ እንግዲህ ስለ ጃዝ ነው የምናውራው። ጃዝ ስናውራ ደግሞ የጃዝ ግሩፖች አሉ ጃዝ ማሪስ ይባላሉ። ስለ እነሱ እናወራለን። ከዛ በፊት ግን እዚህ በምንኖርበት ዋሽንግተን ዲሲ የላይብራሪ ኦፍ ኮንግረስ ውስጥ የጃዝ ኤግዚቢሽን እየተካሄደ ነው። በዚህ ጃዝ ኤግዚቢሽን ላይ እንግዲህ ከ1920 ጀምሮ እስካሁን ድረስ ያሉ የጃዝ ሙዚቀኞችን ስራዎቻቸውን፣ ፎቶግራፎቻቸውን እንዲሁም የግል ጽሁፎቻቸውን እንዲሁም ስዕሎች እና ፎቶግራፎች በመታየት ላይ ይገኛሉ። የቪኦኤ ባልደረባ ዴቦራ ብላክ ሰርታ ነበረ በዚህ በኤግዚቢሽኑ ላይ እና ስለ ጃዝ አመጣጥ የተወሰነ የተናገረችውን መስታወት አድርገው ተርጉመው እንደዚህ እናቀርብላቸዋለን። ከአንድ ምዕተ ዓመት በላይ ያስቆጠረው የጃዝ የሙዚቃ ስልት በአፍሪካ አሜሪካውያኑ በኒው ኦርላንስ ከተማ እንደተጀመረ ታሪክ ይነግራል። የትራምፔት የሙዚቃ መሳሪያ ተጫዋችና ድምፃዊ የነበረው ሉዊስ አርምስትሮንግ እንደ አውሮፓውያኑ አቆጣጠር በ1920ዎቹ የማይረሳ የሙዚቃ ምትና የጃዝ የሙዚቃ ስልትን ከሌሎች የሙዚቃ ስልቶች የሚለየውን ስዊንግ የተባለውን የሙዚቃ ምት ፈጥሯል። እንደ አውሮፓውያን አቆጣጠር በ1950 ዎቹ ለጃዝ ድምፃውያን ወርቃማው ዘመንም ነበር። አሁን ደግሞ የአዲሱ ትውልድ የጃዝ ድምፃውያን በራሳቸው አዲስ ያዘፋፈን ስልትን በማቅረብ የጃዝ ሙዚቃን ዛሬም ተወዳጅነቱ እንደቀጠለ እንዲኖር ከፍተኛ አስተዋጽኦ እያደረጉ ይገኛሉ። እና መሰግናለን። ምሳሁት አላቃውና የቪኦኤ ባልደረባ ዴብራ ብላክ ዲጄ ፋትስ ይባላለሁኝ። ማስተናገዳችሁ እስከ ፕሮግራማችን ፍጻሜ እንድትቆዩ በመጋበዝ ዛሬ ስለ ጃዝ ነው የምንጫወተው። እንደሰማችሁ ጃዝን ሉዊስ አርምስትሮንግ አዳዲስ ነገሮች እየፈጠሩበት፣ ስዊንግን እንደውም ስዊንግን የፈጠረው ሉዊስ አርምስትሮንግ ነው ይባላል። ወደኛ ሀገር ስንመለስ ደግሞ ጃዝ ማሪስ ይሰኛሉ። እነዚህ አዲስ ግሩፖች ናቸው። አዲስ አይደሉም፣ አብሮ ሲጫወቱ ነበረ፣ ግን አሁን አዲስ የሙዚቃ አልበም ሰርተዋል። ኦላፍ አለ አብሮኝ። ከኦላፍ ጋር እንግዲህ አማርኛ ስለማይችል ጀርመናዊ ነው፣ እንግሊዝኛ ነው የሚያወራው። አጠር አድርገን ግን እንዴት You can I hear you, yes. Yes. uh Yaster Gomp. It's a nice thing. So i I'll try to translate. If you can, like uh, I want uh, I want I want you to uh, to tell me a short uh shortly how you started jazz, jazz Maris. Uh so Arumatochi jazz Maris Jazzah yeah. Maris said in the jammer at the Largundina Grang you know, cause I wala with a little program which I got to master a gumal. You tell me how you started the Jazzah Maris. Okay, so I am, I, my name is Olaf, I'm an a player, and Alto, Saksi, I, um, I came to Ethiopia, Ethiopia already like 70 years ago the first time, and uh, 10 years, years ago I, started stay, I started to live in, in, um, in Addis Ababa. Addis Ababa Befiz, Manur, and uh, that time, I, like around 8 years ago, I started to ሰምቼ ያለው ሌላ ፕሮጀክት ስራዎች ነበሩኝ፣ ግን ጃዝ አዝማሪስን ከስምንት ዓመት በፊት ጀምሬ ያለው ጃምቱ አዲስ የሚባል ግሩፕ ነበረኝ። ባቶ ባ የሚባል የፈረንሳዊ ቦታ ከሳንችስ አካባቢ ነው። እንግዲህ ሙዚቃችን መጫወት የጀመር ነው። ቦታውን ታውቀዋለሁ ነው የሚለኝ። አውቀዋለሁ ቦታውን። So we started to jam there with Henok Temesken and Nati uh, Tesema and my my German friend uh, Jörg. And so, um, a lot of people came and it got a got a hype. It was on Monday night, so there was no live music on Monday nights and we were <laughs> So we add more and more Ethiopian uh, tunes from Mahmoud Ahmed Bayena. we just heard it. ከግርማ በየነ፣ ከማሀሙድ አህመድ፣ ከጥላሁን ገሰሰ ሙዚቃዎችን እየወሰድን ከጃዝ ጋር እያገናኘን ነበር የምንሰራቸው ነው የሚለው። Guys who, who uh, are in in others playing jazz nice. music. Nice. We um, <laughs> <one, laughs> Europe. Yeah. And we, are, we even had uh, guests like Mahmoud Ahmed coming uh, to the set. to the Thanks a lot. So let, let, uh, I interviewed Yorg uh, also. Let, let's hear from Yorg another side of the story, how you how came the, and everything. I yeah. to I get to in interview. So, ኦላፍ የሚባል ጀርመናዊ አልቶ ሳክስፎን ተጫዋች ወደ ኢትዮጵያ ሙቭ አድርጎ ኢትዮጵያ ይኖር ነበር። የእሱ ጓደኛ ደግሞ ከድሮ ጀምሮ አብሮ ይጫወተው የነበረ ጊታሪስ የወርቅ እሱም ጀርመናዊ ነው። እሱም በአጋጣሚ ከትንሽ ከአንድ አመት ወይም ከሁለት አመት ኦላፍ ከመጣ በኋላ እሱም ኢትዮጵያ ሙቭ አድርጎ፣ ሁለቱም ሴትል አድርገው ኢትዮጵያ ኢትዮጵያ ሚስቶች አግብተው ልጆች ወለው ይኖሩ ነበር። በዛን ጊዜ ጃዝማሪስ የሚለውን ባንድ እናቋቁም ብሎ ኦላፍ እኔና ናት ናትና ያልተሰማን ድራም ላይ የኦርጋኒዞ ለአራት ባንዱን ባቱ ኢቭ የሚባል የፈረንሳዮች ክለብ ከዛን መጫወት ጀመርን። እሱ ነበርን። በዛ አይነት ሁኔታ ነው ጃዝማሪ የተወለደው። ከዛ በኋላ ሰባት አመት በላይ አብረን ትጫውተናል በልዩ ልዩ ቦታዎች። መጨረሻ ላይ ጊስ ባ የሚባል ቦታ ነበር የሚጫወተው። ሬኮርዲንግም አሁን የተመ የወጣው ላይቭ ሾ ላይ የሰራነው ሬኮርዲንግ ተለቋል። ብዙ ፌስቲቫሎችንም ሾዎችንም በየቦታው ትጫውተናል። በዚህ አይነት ሁኔታ ጃዝማሪ ተጀመሩ። ስሙ ስለ ስሙ ንገረኝ እስኪ። ጃዝ ሙዚቃና አዝማሪ የሚለውን ቀን አንድ ላይ በማድረግ የኢትዮጵያን ሙዚቃና የጃዝ ኢንፍሉንስ እና ቃል ግን ሀሳቡ ላይክ ጃዝ ና አዝማሪ ሀሳቡ ሀሳቡ አዝማሪ ና ጃዝ ሙዚቃ ኢትዮጵያ ሙዚቃና ጃዝ ሙዚቃ የሚገናኝበት ስም እንዳለመጣችሁት ሄኖክ ተመስገን ነበረ። የባንዱ አባል ነው። ስለ አመሰራተቱ እና ስለ ስሙ ነበረ የነገረኝ ኦላፍ uh so henok told me about the name is jazz maris is like jazz and uh asmari right. so can you tell us this in a short and uh, we say goodbye to you so yeah, it was great to invite me for your for your for your show first of all, and um, I hope you will enjoy our, our, our new album uh, that Ad, will spread out and also. I just album mean enjoy here. them. Album I will enjoy and the thousand thousand new that's one another garden and I'm no So we like to thank you Olaf. It's a short notice, but uh, thank you for uh, coming out and speaking. We hope to come and play for you guys another time. Met <laughs> ደና፣ አሁን ቻው አድማጮች፣ የተመልሻለሁ እንግዲህ። የምታደምጡት ከኋላ የሰማችሁት እንደገና ይህ የማህሙድ አህመድን የፍቅር ወጥመት ነች ወይም በምን ሰበብ ልጥላሽ የተሰኘው ሙዚቃ እነሱ እንደዚህ ያቀናብረውታል። እሱን ወደ እናንተናደርስና ደግሞ መለሳለሁ። ከናቲ ጋ ከአብርሃም ጋር ከዮርግ ጋር ያደረግናቸው ውይይቶችም አሉ፣ ማልማ ላይ እናስገባለን። ጋቢና ቪኦኤ ይህ ያደመጣችሁት እንግዲህ ከጃዝ ማሪስ አልበም አዲስ ካወጡት ላይ ነው። እንግዲህ የሚያሰማችሁ ኦንላይን ላይ ልታገኙ ትችላላችሁ። ከፈለጋችሁት ጃዝ ማሪስ ብላችሁ ጉግል ብታደርጉት ታገኙታላችሁ። በጣም ጥሩ አልበም ነው የሰሩት። ሄኖክ፣ ናቲ፣ ዮርግ እና ኦላፍ ናቸው። ኦላፍ ነው መስራቹ ቅድም ያወራሁት። ዮርግ ደግሞ ጓደኛው ነው። እስኪ እሱ ደግሞ ምን ይላል ስለ ጃዝ ትግስት እና አቦነሽ በ1992 ትግስትና አቦነሽን ላገኝ ወደ አዲስ አበባ የመጣሁበት ወቅት ነበር። ሁኔታዎችን ለመረዳት እድሉን ያገኘሁት የሳባ ድምጾች የሚል ስራ ጀምሬ ነበርና ከትግስት በቀለና አቦነሽ ጋር አብሬ መስራት የጀመርኩት ያኔ ነው። መሪ ድምፃውያኑ ሁለቱ ስለሆኑ ወደ ጀርመን እየመጡ ከዘጠና ሁለት በፊት በነበሩት ጊዜያት ሙዚቃ እንሰራ ነበር። ዝግጅቶቻችንም እየተዘዋወርን እናቀርብ ነበር። ከዛ በ1992 ወደ አዲስ አበባ መጥቼ በኮፊ ሀውስ ከግሩምና ከሄኖክ ጋር መስራት ጀመርን እና በጋዝና ሌሎችም ነበሩ። ኢትዮጵያን ለማየትም ችያለሁ። ወደ ባህር ዳር ሄድን፣ ጅማ፣ ብዙ ቦታ አፍሪካ ስመጣ ለመጀመሪያ ጊዜ የነበረ እና በህይወቴ እንደዚህ አይነት አስደሳች በስሜት ውስጥ የሚከት ወቅት አላሳለፍኩም። ምንድን ነው ብትለኝ ግን አሁን ለመግለጽ ይከብዳል። ከዚያ ከሙኒት ጋር ጃዝ ማሪ ብለን መስራት ጀመርን። ያው ጥንስሱ ካሳንቺስ ነበር። ያለመጣችሁት የወርግን ነበረ። የወርግ እንግዲህ ሙዚቀኛ ነው። የወርግን ብዙዎቻችሁ የምታውቁት ከሙኒት ጋር ነው። እንዲሁም ከጃዝ ማሪስ ጋር ሰርቷል። ከተለያዩ አልበሙ ከተለያዩ ሙዚቃ ግሩፖች ጋርም እዚሁ ኢትዮጵያ ውስጥ ሲኖሩ ሰርቷል። ጠይቄው ነበረ ኢትዮጵያ ውስጥ ምን ሚሳረክ ከኢትዮጵያ I don't know. i of course. I saw Telahun. I saw one of the last concerts of Telahun, which was really, really, really impressive for me. Because okay. I never saw him live. I saw him at the Millennium Hall. And then, of course, Asta Awake, And I love Abunesh. Abunesh's voice is really unique. Really unique. It's really great. I love um, Jano Band, of course. Nikki and all the guys. ፀሐዩን በጣም ሚስ አድርጌዋለሁ። ፀሐዩን በጣም ናፍቆኛል። እዚህ ጀርመን ሀገር በጣም ነው የሚበርደው፣ ደግሞ የሚያሞቀንም ነገር የለም። እና ከናፈቆኝ ነገሮች አንዱ ፀሐይ ዋናት። ከዛ ደግሞ ሽሮ ናፍቆኛል። የኢትዮጵያ ምግብ ናፍቆኛል። እዚህ እንደ ልብ አላገኝም፣ ግን ናፍቆኛል ነው የሚለው ዮርክ ከዛ በፊት ደግሞ ማህሙድ አህመድን እና ጥላሁን ገሰሰን አግኝቻቸዋለሁ የጥላሁንም የመጨረሻ ኮንሰርት ለማየት እድሉ ነበረኝ ነው የሚለው ከዛ ውጪ አቦነሽን እና ጃኖ ባንድን በጣም አደንቃለሁ ነው የሚለው እንግዲህ ይህንን ካለን ጆርግ ደግሞ ከሙኒት ጋር የተጫወተው ሙዚቃ ኖሮ ኖሮ የሚለውን ባረግ ኖሮ እንዲህ ባረግ ኖሮ የሚል ነው ሀሳቡ እሱን እንጋብዛችሁ እስቲ The pains are like a on ያደመጣችሁት የወርግና የሙኒት ሙዚቃ ነበረ። በጣም ከምወዳቸው ሙዚቃዎች አንዱ ነው። አብርሃም ተስፋዬ የሙዚቃ አዋቂ ነው፣ ሙዚቀኛም ነው። ስለ ጃዝ ማሪ ስተይቄው ነበር፣ የሚለውን ስማ። በጣም የሚገርመው የሚሰሩት ያው ኢትዮጵያን ኤሌመንት ላይ ወይም በኢትዮጵያ ሜሎዲዎችና ሪትሞች ላይ ቤዝ ያደረገ ሙዚቃን ነው የሚሰሩት ብዙዎቹን ወደ ጃዝ ስታይል ይቀይታል። ጃዝ ሲሆን ሙዚቃ ምን ይሆናል ማለት ነው? ሰዎቹ ወይም ተጫዋቾቹ የራሳቸውን ኢምፕሮቫይዝ የሚያደርጉበት፣ የራሳቸውን ስሜት የሚገልጡበት፣ ወይም ተጫዋቾቹ ለራሳቸው የተወሰነ ጊዜ የተሰጣቸው እና በዛ ውስጥ ኢምፕሮቫይዝ እንዲያደርጉ ክፍተት ይሰጣቸዋል ማለት ነው። ሙዚቃውን ኢንስትሩመንታል ፎርማ ሲይዘው ከዛ በኋላ የሰዎች ኢምፕሮቫይዜሽን በመሀል የሚገባበት አይነት ፎርም ይሰራሉ። ግን በጣም ከምገረምበት ነገር አንዱ ቤዚስ ሳክስፎኒስትና ጊታሪስት ነው ያለው። ጊታሪስቱ ብዙ ጊዜ የምንድነው ሪትምና የሃርሞኒውን ቦታ ብዙ ጊዜ ይይዛል። ይሄ በሙዚቃ አሁን ከጀርባ የማጀብ ያዘ ዮርግ ሲሰራ ከምገርመኝ ነገር አንዱ ደስ የሚለኝ ዘ ጊታሪስት እንደ ጊታር የሆነ ወይ ግርፎችን ምናምን ብቻ ሳይሆን ጊታሩን በተለያየ ኢስፔክት በጣም ጉበዝ ጊታሪስት ነው። ባንዱን ሙልት ያደርገዋል እና የሚገርም አይነት ከጀርባ የማጀብ አይነት ስሜት ሰጠዋል። ኦላፍ የሚገርም ሳክስፎኒስት ነው። እኔ እኔ ኦላፍን ኤክስፕሬስ አደረገው፣ ሳክስፎን ሲጫወት ማሲንቆ ሁሉ ያስመስለዋል እላለሁ። በጣም ሜሎዲካል ነው። በጣም በጣም በጣም በጣም ሜሎዲዎቹን በደንብ አንደርስታንድ ያደርጋል። ፎርሞቹን ሲቀይሯቸው ሪትሚካሊ ቼንጅ ላሉ ምናምን እንደዚህ እንደዚህ እያደረጉ ነው የሚሰሩ ባንዱን በጣም መወደባል። አብርሃም ተስፋዬ እናመሰግናለን፣ ስለሰጠን ማብራሪያ የሙዚቃ አዋቂ ሙዚቀኛ አብርሃም። አብሯቸው ድራ የሚጫወተው ናትናኤል ተሰማንም ትናንት አግኝቸው ነበር እና ናትናኤል ከሚያስገቡት አጋጣሚዎቻቸው መካከል ነው የጠየኩት እና እንዲህ ብሎኛል። አንድ ጊዜ ማርሰው አንድ ቤት አስታውሶ ይሆናል። ድሮ ሴፌሪያ ነው የነበረው እዛ ሾሩም ተብሎ ሬስቶራንት ነበር እና እዛ በምንጫወቱበት ጊዜ በጣም ደከመና አክቹዋሊ ሰው አልነበረም ቤቱ ባዶ ቤት ነበረ። ምን እጫወታ እና በጣም ደግሞ ተሰላችተን ነገር ወደ መጨረሻ አካባቢ ሁላችንም ኢንስትርመንት ተቀያይረን መጫወት ጀምሮ እና እሷኒ ነገር የነበረው እኔ ሳክስፎን ይዤ ነበር። ይሄ ነው ጊታር፣ አንደኛው ድራም ምናምን እንደዚህ ተቀያይረን ፋኒቲንግ ማስታወስ ፓርቲ ስናረግ ናም ተለኛል እና ሳክስፎኑን በደምብ ተጫወትከው ወይስ ተናነን? አረ ወዲያው ምን እጫወተዋለሁ? አፌንም አላስነካውት ልጫወተው ሞከሬ ተውኩኝ ሌላ ሰው የነፋበት ስለሆነ እናጥናይል ተሰማና ደመጣችሁ እንግዲህ ፕሮግራማችን ጋቢና ሙዚቃ ከጋቢና ቪኦኤ ከተሰኘው ፕሮግራማችን አንዱ አካል የሆነው የአርቡ የጋቢና ሙዚቃ ፕሮግራም ነው። ሳስተናግዳችሁ የነበርኩት ዲጄ ፋቱ ነኝ፣ ወይም ሱራፌል ሽፈራው። በቪኦኤ ፌስቡክ እና ትዊተር ፔጆቻችን መልእክቶቻችሁን የምትልኩልን ይደርሰናል። ስላዳመጣችሁ እናመሰግናለን። እንግዲህ ጃዝ ሙዚቃ ማለት ያው ሙሉን በደንብ ማጣጣም ስላላችሁ ስላለባችሁ የመጨረሻውን እንግዲህ ሙሉ እንድታጣጥሙት ሙዚቃዊ ስልት የተሰኘውን የነሱ ሙዚቃ ሙሉ በሙሉ ለመጋበዝ ስለፈለግኩኝ ከአሁኑ ተሰናብቻለሁ። አዳምጡት። መልካም ጊዜ።